ስብሰባውን መራየተ መንግስት አንጌላ መርክል እንደከፈቱ ተዘግቧል። መራየተ መንግስቷ ስብሰባውን አስመልክቶ ዛሬ ከሰዓት ጋዜጣዊ መግለጫ ሰጥተዋል። በዚህ ጋዜጣዊ መግለጫ ላይ ምን አሉ? ጋዜጣዊ መግለጫ ላይ ፊት ለፊት ያሉት ነገር ቢሆን በሁለት ነጥብ ለማስቀመጥ፣ ለመጪው የጋራ ህይወት አብሮ መስራት የሚለው ፕሮግራማችን ይህን ያሉት አንድ የጋራ የአንድነት ቃል ኪዳን አድርገን ወደፊት አንድ ላይ እንሰራ ነው የሚሉት። ይህን ደግሞ እናንተ የተገኛችሁ እንግዶች ዝም አትበሉ፣ ተናገሩ፣ ሀሳቦቻችሁን በግልጽ አስረዱ ነው ያሉት። ከዛ ጋር እንግዲህ አያይዘው የአፍሪካ ወጣቶችን ጉዳይ አንስተዋል። የአፍሪካ ስደተኞችንም የፈለሱ ወደዚህ መምጣትንም አንስተዋል። እነዚህ ሁሉ ነገሮች ደግሞ ዝም ብሎ አይታዩም፣ ብዙ ናቸው። እንዳውም ከነበሩትም የጣሊያኑን ፕሬዚዳንት ነበሩ፣ ቅድም እንዳልከው የአልፋ ኮንዴ የጊኒ ፕሬዚዳንት ፕሬዚዳንት አዚዚ እንኳን በኋላ ነው የሚመጡት። እነዚህ የአፍሪካን አንድነት ማህበር ወክለውም አልፋ ኮንዴም ያሉት ይህንን ነው እና የአፍሪካ ወጣቶች ችግር ወደፊት መታሰብ ያለበት ስለሆነ ዋናው ደግሞ ስደተኛ ከዛ ነው። ይህን ነገር አንድ ማሰሪያ እንዲደረግበት ነው። ጀርመን ለአፍሪካ ሶስት መቶ ሰላሳ አምስት ሚሊዮን ዶላር እርዳታ እንደምትሰጥ አሳውቃለች። እነዚህ የአፍሪካ ሀገራት እነማን ናቸው? በመጀመሪያው ዙር ከዚህም ደግሞ ተጠንቶም ነገሩም ላይ ተደርሶ የተደረሱበት ሀገሮች የአይቮሪ ኮስት አለችበት፣ ሞሮኮ፣ ሩዋንዳ፣ ሴኔጋልና ቱኒዚያ ናቸው። እነዚህ ሁሉ ነገር ያሟላሉ ተብሎ ሳይሆን ብቻ ከሞላ ጎደል የሚያሟሉ ሀገሮች ተብሎ ቅድሚያ የተሰጣቸው ሀገሮች ናቸው። ነገር ግን የልማትና እድገት ሚኒስትሩ ሚስተር ሙለር እንዳሉት ደግሞ አሁንም የሚሰጣቸው ወደፊትም ከዚህ ከሀምሳ ቢሊዮን ዩሮ ውስጥም ተጠቃሚ የሚሆኑት ሰብአዊ መብትን የሚያከብሩ የሕግ በላይነትን የሚያረጋግጡ ሙስናን የሚዋጉና ደግሞ በጠቅላላው ለጀርመን ኢንቨስተሮች ማለት ሀብታቸውን አፍሰው ወደ አፍሪካ ለሚሄዱ ሰዎች ይሄ ነው ጠቅላላው ፕሮግራሙ ማስኳል አመቺ የሆነት ሁኔታ የሚያመቻቹ መንግስታትና ሀገሮች ናቸው የሚያገኙት ነው ያሉት። አፍሪካውያን ስብሰባውን አስመልክቶ ቅዳሜም ዛሬም ለተቃውሞ ወጥተው ነበረ። ምንድን ነው በተቃውሟቸው ላይ የሚያነሱት? እንደምናውቀው የአፍሪካ ጸሐፊዎችም የአፍሪካ ተመልካቾችም ራሳቸውም የአፍሪካ ምሁሮች ሊቃንም ጭምር ይሄ ከድሮ ጀምሮ የምናውቀው ቀላል ነገሮችን በማቅረብ ፍርፋሪ ነው የሚሉት አቅርቦ የአፍሪካን እድገትና ልማት አሳድጋለሁ ማለት አይቻልም ነው የሚሉት። ከአፍሪካ አምባገነኖች ጋር እየሰሩ ደግሞ አፍሪካን ማሻሻል አፍሪካን ወደፊት እንድትራመድ ማድረግ አይቻልም ነው የሚሉት። ስለዚህ እነዚህ ነገሮች መልክ ይዘው በደንብ እንዲጣሩ የሚል ነው። አተኩሯቸውም በተለያዩ ጊዜ በተለያዩ ዘመን እኔ ራሴም እስከማውቀው ድረስ ከንጉሠ ነገሥቱ ዘመን ጀምሮ በኋላም ደግሞ ኔፓድ የሚባለው ፕሮግራም ነበረ። በቶኒ ብሌር የሚመራውም የአፍሪካ ኮሚሽን ፕሮግራም ነበረ። አሁን ደግሞ የሶስተኛው ኮምፓክት አፍሪካ የሚለው ፕሮግራም አለ። እነዚህ ሁሉ ነገሮች እንዲሁ የጊዜያዊ እና ሁኔታውን አስመልክቶ ምናልባትም ምርጫውን አስታኮ የሚነሱ ነገሮች ሳይሆኑ በፊት ለፊት ይሄ የአፍሪካ ችግር ስለሆነ መልስ እንዲያገኝና ጥሩ መንገድ እንዲከተል አንዳች ነገር አድርጉ ነው የሚሉት። ከተቃውሞቹ መካከል የቀድሞው የእድገትና ልማት ሚኒስትር የነበሩት የሶሻል ዴሞክራቷም ወይዘሮ ቪሰሮ አሉበት። የበርሊን ወኪላችን ይልማ ኃይለ ሚካኤል ለነበረን ጊዜ በጣም አመሰግናለሁ። ጊዜ ይስጥልኝ። መልካም ጊዜ።